በምስራቅ አፍሪካ በተለይ በአፍሪካ ቀንድ እየተፈጠረ ያለው ሁኔታ እና የሰሞኑ በደቡብ ሱዳን በእርዳታ ሰጪ ሰራተኞች ላይ የደረሰው ግድያ የዓለም አቀፉን ኅብረተሰብ በጣሙን እያሳሰበ የመጣ ሁኔታ ሆኗል። ስለዚህም የተባበሩት መንግሥታት የአመቱ የጠቅላላ ጉባኤ ሊቀመንበር ፒተርቶን ከአፍሪካ ኅብረት ተወካዮች ጋር ተገናኝተው ምክክል ያካሄዱት በደቡብ ሱዳን የተፈጠረውን በሚመለከት የህንድ መንግስት ግድያ የፈጸሙት በህግ እንዲጠየቁ እንደምታደርግና ወጣቶች ደግሞ የሰላምን አቅጣጫ ማስገንዘቢያ ለማስጨበጥ አፍሪካዊ ወጣት ተማሪዎችን በሀገሯ እንደምትጋብዝ አስታውቃለች። ፒተር ቶን ከስብሰባው እንደወጡ በጣም ባጭሩ ያሉኝ ይህንን የመሰለ ወቅታዊ የሆነ አስከፊ ጉዳይ በዓለም እየነገሰ የመጣ ነው። በደቡብ ሱዳን መንግስታዊ ባልሆኑ ድርጅቶች ሰብአዊ እርዳታን ለመለገስ በተሰማሩ ሰላማዊ ሰራተኞች ግድያን በሚመለከት በአፍሪካ ህብረት የሰላምና ጸጥታው ኮሚሽነር ስማኤል ሸርግቢ ያስረዱኝ። በእኛ አመለካከት እነዚህን መሰል ጉዳዮች እንኳን ተፈጻሚ ሊሆኑ ቀርቶ መታሰቡም የሌለባቸው ናቸው። እነዚህ ተማሪዎች እንግዲህ ወደ ውጭ ሄደው ትምህርት እንዲቀስሙ ተጋብዘዋል። ከሚመለከታቸው ሀገርም ሆነ አፍሪካዊ ለሆኑ የሚደረግ ነው። የአፍሪካ ህብረት፣ ዋነኛው ተግባር እና ተልዕኮ ያለው የትም ይሁን የትም ክብራቸውንና መብቶቻቸውን የማስጠበቅ ኃላፊነትና ግዳጅ አለበት። በዚህ ርዕስ ላይ በእኛ በኩል ተፈጻሚ እንደሚሆን እምነት አለኝ። የህንድ መንግስት ወንጀል የፈጸሙትን ከመያዙ ብቻ ሳይሆን በህግ ፊት የማቆምና አስፈላጊው እርምጃ ተፈጻሚ እንዲሆንና ሁለተኛ እንዲህ አይነቱ በማይደገምበት ላይ ይሰራል። ይህ እንዳይደገም ማለቱ ማለፊያ ሆኖ ሳለ ለወደፊቱ ከተባበሩት መንግስታት ጋራ በምን አይነት መልኩ ይህንን ለመግታት የጋራ ስልት ነድፋችሁ ከሆነ ቢገልጹልኝ ብያቸው ቪዚት ዱ ፕሬዚዳን ደ ላሰምብሌ ጄኔራል የተባበሩት መንግስታት የጠቅላላው ጉባኤ የአመቱ ሊቀመንበር እዚህ መምጣት፣ እኛም ወደዚያ ሄደን በዋናው መስሪያ ቤት ኒውዮርክ ለመሄድ እየተዘጋጀን ነው። ይህ እንግዲህ ስልታዊ የሆነ የጋራ አሰራራችንን ማጠናከር ይኖርብናል ማለት ነው። በዚህ ላይ ብቻም ሳይሆን በተጓዳኝም ሌሎችን ዘርፎች ሁሉ የሚመለከት ነው የሚሆነው። የጸጥታው እና ሰላሙ ጉዳይም ሆነ የልማቱ ዘርፍ፣ የስደተኞች እና የአየር ለውጥ ጉዳይ፣ የድርቅና የረሃብን ጉዳይም ጨምሮ በጥቅሉ የምናየው ጉዳዮች ናቸው። ይህ የኃላፊው ጉብኝት ልክ በሚያስፈልግበት ወቅት የተከናወነ ነው። በሁለቱም ድርጅቶቻችን በኩል ያለውን ትስስር የሚያሳይና በይበልጥ ለማጠናከርም የሚበጅ ይሆናል። ጌታቸው ተድላይ ለጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ